ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 28 2007 ዝግጅታችን ተጀመረ። ጤና ይስጥልን፣ እንደምናመሻችው ጤና ይስጥልን፣ እንደምናመሽታችኋል ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና አዲሱ አበበ ነን። ፍርድ ቤቱ በሃይማኖት ጉዳይ ላይ ብይን ልሰጥ አልችልም ብሎ የእኛን ማስረጃ ውድቅ ባደረገበት አግባብ አሁን ደግሞ በመጨረሻ የሃይማኖት ጽንሰ ሀሳብ መሰረት ተደርጎ ጥፋተኛ መባላቸው ይሄ ራሱ ብቻ የህግ ስህተት እንዳለው በግልጽ የሚያሳይ ነጥብ ነው። አቶ መሐመድ አብደላ ትናንት ፍርድ የተሰጠባቸው የእነ አቶ አቡበከር አህመድ ጠበቃ ናቸው። በአብይ ርዕስ ዘገባ አለን። ለዋና ዋና ዜና ደግሞ አዲሱ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ቡሩንዲ ውስጥ የተገደለው የሰብአዊ መብት ተሟጋች ሁኔታ በአስቸኳይ እንዲጣራ ጠይቁ። ካሜሮን ከናይጄሪያ ጋር የሚያዋስናትን ረጅም የወንዝ ድንበር ዘጋች። ፕሬዚዳንት ባራክ ኦባማና የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዛሬ ዋይት ሀውስ ውስጥ በተለያዩ ጉዳዮች ይወያያሉ የሚሉ ይገኙባቸዋል። አሁን ዋና ዋና የዓለም ዜና እናሰማችሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ብሩንዲ ውስጥ በአንድ የመብት ተሟጋች ላይ የተፈጸመውን ግድያ በጥብቃ ወገዙ። ድርጊቱም በአስቸኳይ እንዲጣራ አሳስበዋል። ብሩንዲ ውስጥ የሁከት ሁኔታና የሰብአዊ መብቶች ረገጣ እየተስፋፋ የእርስ በርስ ጦርነት ሳይነሳ አይቀርም የሚል ስጋትም እየበረታ መምጣቱ ተሰምቷል። ሁኔታው በእጅጉ እያሳሰበውና እያስጨነቀው መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብት ጽሕፈት ቤት አስታውቋል። ቢሮው በሰብአዊ መብቶች ተሟጋቹ ፒየር ክላቨር ምቦንሂማ ላይ የተካሄደውን የግድያ ሙከራም ያወግዛል። ዝርዝር ዘገባ አለን በመጽሔቱ ክፍለ ጊዜ ይቀርባል። ካመሩን ከናይጄሪያ ጋር የሚያዋስናትን ረዥም የወንዝ ድንበር ዘጋች። የቦኮ ሐራምን ሽብር ለማቆም በሚል በወሰደችው በዚህ እርምጃዋ ከምሽት እስከ ንጋት ድረስም ማንኛውንም የጉዞ እንቅስቃሴ ከልክላለች። ከናይጄሪያ ጋር በሚዋሰነው የካመሩን ድንበር ላይ ያለው ክልል አገረ ገዢ በአካባቢ ይኖሩ የነበሩ ሁለት መቶ የሚሆኑ ቻዳውያንን አባረው የቦኮ ሐራም አፍቃሪ ናቸው ያሏቸውን በመቶዎች የሚቆጠሩ ሰዎች ማሰራቸው ታውቀዋል። ከያውንዴ የደረሰን የሞኬ ኤድዊን ኪንዜካ ዘገባ አለ። ቁንጅታ የታቀርበዋለች የደቡብ ምዕራብ ካሜሩን አገረ ገዢ በርናርዶ ኤሊያ ቢላይ እርምጃውን የወሰን ነው ተጠርጣሪ የቦኮ ሐራም አሸባሪዎች እንዳይገቡ ለመከላከል ነው ብለዋል። ከአጎራባች አገሮች ጋር በወጪና ገቢ ንግድ የተሰማሩት ብዙዎቹ ነጋዴዎች ሽብርተኞቹ ከሚንቀሳቀሱበት አካባቢ ናቸው ሲሉም አገረ ገዢው አክለው ተናግረዋል። ሌሊት መኪና እንዳይዘዋወር ከልክለናል። ወደ ናይጄሪያ የሚሄዱና ከዚያም የሚመጡ ጀልባዎችና መርከቦችም በቀን እንዲንቀሳቀሱ አዘናል። ለመቆጣጠር አዳጋች የሆኑ ስፍራዎችም ይዘጋሉ። በወንዙ በኩል የሚገቡና የሚወጡ መንገደኞችም ሆኑ ሸቀጣ ሸቀጡ የሚፈተሽባቸው ኬላዎች አቁመናል። ወደ ደቡባዊ ምዕራብና ሰሜናዊ ካሜሩን የሚመጣው ሸቀጥ ሰማኒያ ከመቶ ከናይጄሪያ በኩል የሚገባ ነው ሲል የካሜሩን መንግስት አስታውቋል። ነጋዴ ኤምቦላ ሴርጌ ግን የጥበቃው እርምጃ መጥበቁን አልወደዱትም። እንደ ልባችን እንዳንንቀሳቀስ ያደርጋል። የሁለቱንም ሀገሮች ምጣኔ ሀብት ያሽመደምዳል። እኛስ ነጋዴዎቹ ምን ሰርተን እንብላ ነው የሚሉት። ኖልጉቨማቬ መንግስት የሰውን ነጻነት ሳይገድብና የምጣኔ ሀብት እንቅስቃሴውን ሳይዘጋ ቦኮሀራምን በሌላ መንገድ ሊዋጋው ይችል ነበር ሲሉ ነው ነጋዴው ያማረሩት። የካሜሩን ሰሜን ድንበር አካባቢ ግዛቶች ባለስልጣኖች በቦኮሀራም አሸባሪዎች ላይ በተከፈተው ዘመቻ በተያያዘ ሶስት ሺ ናይጄሪያውያንና ሁለት መቶ ቻዳውያንን ከሀገር አስወጥተዋል። በቅርቡ ካሜሩን ውስጥ የቦኮሃራም ተግባር ነው ተብለው የተጠረጠሩ አራት አጥፍቶ ጠፊ የቦምብ ጥቃቶች ከደረሱ ወዲህም ከአሸባሪዎች ጋር የተመሳጠሩ ተብለው የተወነጀሉ በመቶዎች የሚቆጠሩ ሰዎች እንደታሰሩ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ጋር በብዙ ጉዳዮች ዙሪያ ለመወያየት ዛሬ ማክሰኞ ወደ ዋይት ሀውስ ጎራ እንደሚሉ ተነግሯል። የሁለቱ ንግግር የአየር ንብረት ለውጥን በመካሄድ ላይ ያለውን የሶሪያንና የሊባኖስን ወታደራዊ ቀውስ እና የሰብአዊ መብት ሁኔታ እንደሚያካትት የዋና ጸሐፊ ባንኪሙን ቃል አቀባይ አስታውቀዋል። የዛሬው የሁለቱ የዓለም መሪዎች ንግግር የሚካሄደው ሁለቱም ማኅበራዊ ተነሳሽነትን የሚመለከቱ አጀንዳዎች ባቀረቡ ማግስት መሆኑ ነው። ሚስተር ኦባማ ትናንት ሰኞ እንደ አውሮፓ አቆጣጠር በ2030 የተቃጠለ አየር ብክለትን ከአሜሪካ ፋብሪካዎች በሙሉ ለመቀነስ አዲስ ዕቅድ ይፋ ያደረጉ ሲሆን ሚስተር ባን ደግሞ ዓለም አቀፍ ሰላምንና ልማትን ለማፋጠን እንዲሁም በ2030 ከአንድ ስምምነት ለመድረስ የሚያስችል ዕቅድ ይፋ አድርገው ነበር። በግዙፉ የትራንስፓሲፊክ ፓርትነርሺፕ ወይም የመላ ፓሲፊክ ሀገሮች አጋርነት የንግድ ስምምነት ውስጥ የሚሳተፉት አስራ ሁለቱም ሀገሮች ወደ አንድ አጠቃላይ ስምምነት ለመድረስ ጥሩ ጅማሩ እያሳዩ መሆናቸውን የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ማክሰኞ አስታወቁ። አንዳንድ ዝርዝር ሁኔታዎች እንደሚቀሩ ግን ኬሪ አክለው ጠቁመዋል። የውጭ ጉዳይ ሚኒስትር ኬሪ ይህንን የተናገሩት በሲንጋፖር ጉብኝታቸው ወቅት ሲሆን ስምምነቱ በተጨማሪም አሉ ኬሪ ለብዙ ሀገሮች የምጣኔ ሀብት ጠቀሜታ ከማስገኘቱን ባሻገር ለመልካም አስተዳደር፣ ለግልጽነትና ለተጠያቂነት የሚኖራቸውን ድጋፍ አመላካች ይሆናል ብለዋል። የስምምነት ድርድሩ ለአመታት ሲጓተት መቆየቱ የሚታወቅ ሲሆን እንዳሁኑ አካሄድ ወደ ስኬት ከተለወጠ ወደ አርባ አገሮችን ከድህነት ማላቀቅ እንደሚችል ተገልጧል። ኬሪ በዚሁ የሲንጋፖሩ ቆይታቸው ፕሬዚደንት ባራክ ኦባማ ያወጡትን የተቃጠለ አየር ብክለትን የማጥፋት እቅድ ለተሳታፊዎቹ ገልጿል። የማጥፋቱ ወይም የመቀነስ በመካከለኛው ምስራቅና እስያ የአምስት ቀናት ጉብኝት ላይ የሚገኙት የውጭ ጉዳይ ሚኒስትር ኬሪ ወደ ማጠቃለያው ላይ ማሌዥያ እንደሚሄዱ ታውቋል። የየመኑ ፕሬዚዳንት አብዱ ራቡ ማንሱር ሃዲን የሚደግፉ ኃይሎች ሚስትር ሃዲ ባለፈው መጋቢት ወር ከሀገር እንዲኮበልሉ ባስገድዷቸው በሁቲ የሽምቅ ተዋጊዎች ይዞታ ስር የነበረ አንድ ወታደራዊ ጦር ሰፈር ዛሬ ማክሰኞ መልሰው መቆጣጠራቸው ተነገረ። መንግስትን የሚደግፈው ሳውዲ መራሹ የአየር ጥቃት በዛሬው እለት መልሶ የተቆጣጠረው ከወደብ ከተማዋ ዓደን 60 ኪሎ ሜትር ርቀት ላይ ያለውን የአል አንሳድ የጦር ሰፈር መሆኑም ታውቋል። የአል አንሳድ ጦር ሰፈር ከዚህ ቀደም የዩናይትድ ስቴትስ ኃይሎች የመን ውስጥ የነበረውን የአልቃይዳ ምሽግ ለማጥቃት ይጠቀሙበት የነበረ ከፍተኛ የስለላ ኢላማ ወይም አካባቢ እንደነበር ይታወቃል። ሁለት የቱርክ ወታደሮችና አንድ ኬላ ጠባቂ ዘብ መገደላቸው ቢታወቅም፣ ቱርክ ግን በኩርድ ሽምቅ ተዋጊዎች ላይ የምታካሄደውን የተጠናከረ የቦምብ ድብደባ እንድታቆም የአውሮፓ ሕብረትና ዩናይትድ ስቴትስ ዛሬ ማክሰኞ ማሳሰባቸው ተነገረም። አንካራ በኩርዲስታን የሰራተኞች ፓርቲ ፒኬኬ ከሚካሄድባት ጥቃት ራሷን ለመከላከል እንደምትችል ሁለቱም የአውሮፓ ህብረትና ዩናይትድ ስቴትስ ቢያምኑም የቱርክ የመልሶ ማጥቃት እርምጃ ግን ሚዛናዊና የፖለቲካ ውይይቱንም የማያደናቅፍ ሊሆን እንደሚገባው በተለይ የአውሮፓ ህብረቱ ኮሚሽነር ጆናታን ሃም ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በበኩሉ የኩርዲስታኑ ሠራተኞች ፓርቲ አመፅን በማውገዝ ከቱርክ ጋር በተጀመረው ውይይት እንዲሳተፍ አሳስቦ ቱርክም ብትሆን የቦምብ ማጥቃቷ ሚዛናዊና ከሲቪሎች ጥቃት የጸዳ መሆን እንዲኖርበት አመልክቷል። የቱርክ ደህንነት አባሎች እንዳስታወቁት የኩርድ ሽምቅ ተዋጊዎች በዛሬው ዕለት በደቡባዊ ምስራቅ ቱርክ አካባቢ አንድ ወታደራዊ ተሽከርካሪ አቃጥለው ወታደሮችንና የኬላውን ዘብ ገድለዋል። ኩርዶች በአውሮፓውያኑ የዘመን አቆጣጠር ከ1884 ዓ ም ጀምረው ከቱርክ ሽምቅ ተዋጊዎች ጋር ባደረጉት ውጊያ ወደ አርባ ሺህ ሰዎች መገደላቸው ይታወቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ፓኪስታን እንደ አውሮፓ አቆጣጠር በ2004 ዓ ም አንድ ህፃን ገድሏል ተብሎ የተከሰሰውን ሰው በሞት ቀጣች። ዳሩ ግን ግድያው በተፈጸመበት ወቅት ተከሳሹ ራሱ ለአካለ መጠን ለመድረሱ አጠያቂ ስለነበር ዓለም አቀፍ ትችትን አስከትሏል። ተከሳሹ ሻፍቃጥ ሁሴን ዛሬ ማክሰኞ ጠዋት ነው ካራቺ ውስጥ በስቅላት የተቀጣው። ሕፃኑ በተገደለበት ወቅት ገዳይ የተባለ ሁሴን ራሱ የ14 ዓመት ልጅ እንደነበር ቤተሰቡ ገልጧል። እናም ባለስልጣናት ባደረሱበት ድብደባና ተጽዕኖ ነው ወንጀሉን ያመነው ይላል ቤተሰቡ። በዚህ ምክንያት የስቅላቱ ቅጣት አራት ጊዜ ሲተላለፍ ቆይቶ ነው ዛሬ የተፈጸመው። በ21 የካሊፎርኒያ ግዛቶች ላይ የተነሳውን ሰደድ እሳት ለማጥፋት ከሺህ በላይ የሳት አደጋ አጥፊዎች መሰማራታቸው ተገለጸ። ቀጠሎ 263 ካሬ ኪሎ ሜትር እየተስፋፋ በመሄዱ በብዙ ሺዎች የሚቆጠሩ ነዋሪዎችን ከቤታቸው አፈናቅሏል። ከዚህም ሌላ በእጥፍ የተስፋፋው ሰደድ እሳት ተጨማሪ ቤቶችንና የንግድ ተቋማትን እንዳወደምም ተገልጿል። ይኸው ቃጠሎ ሰሜን ሳን ፍራንሲስኮ ውስጥ ባለው የታችኛው ሐይቅ አካባቢ 24 ቤቶችንና 26 ሕንፃዎችን አውድሞ ከ13 ሺ በላይ ነዋሪዎች አካባቢውን ለቀው እንዲወጡ ማስገደዱን የካሊፎርኒያ ባለስልጣናት ተናግረዋል። አብዛኛው ቃጠሎ የተነሳው በመብረቅ ሆኖ ደረቅ እንጨትና ዛፎች ሊያባብሱት እንደቻሉም ተገልጿል። በመጨረሻም አንድ የጀርመን ምክር ቤት አባል ቤታቸውን ለኤርትራውያን ስደተኞች ክፍት ማድረጋቸውን ተናገሩ። በጀርመኗ ቻንስለር አንጌላ መርክል የክርስቲያን ዲሞክራቲክ ፓርቲ አባል የሆኑት የምክር ቤት ተወካይ ማርቲን ፓትዘልት ሁለት ኤርትራውያን ስደተኞችን በግል መኖሪያ ቤታቸው በማስጠለል ሌሎችም ሊመጡ ይችላሉ ማለታቸው ተሰማ። ሚስተር ፓትዜልና ባለቤታቸው ሁለቱን ኤርትራውያን በአንድ የአካባቢው ቤተ ክርስቲያን አግኝተው ነው ለእራት ወደ ቤታቸው የጋበዟቸው። ከእራቱ በኋላም የ19 ዓመቱ ሃቤን እና የ24 ዓመቱ አወት አብረናችሁ ልንኖር እንችላለንን ብለው ይጠይቃሉ። ሚስተር ፓስቴልም አዎ ትችላላችሁ ብለው መመለሳቸውን የዳይ ዌልት ጋዜጣ ዘግቧል። አክለውም ኑሮን እንደምን እንደሚጀምሩ ጀርመንኛም እንዲማሩና በመጨረሻም ህብረተሰብ ውስጥ ተቀላቅለው እንደምን ሊኖሩ እንደሚችሉ እንደ ልጆቻችን ልናስተምራቸው እንፈልጋለን ብለዋል ባልና ሚስት። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ርስ በ22 ሜትር ባንድ በ13865 ኪሎ ርስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ርስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ ሐምሌ 28 207 ዓ ም ምሽት ፕሮግራም ነው። የማስባቸውም የፕሮጀክት ሀሳቦች ከኬንያ ከመጡ ጓደኞች ጋር ከታንዛኒያ ከመጡ ጓደኞች ጋር ከጅቡቲ ከሶማሊያ ከመጡት ሰዎች ጋር እንዳወራ ምን እንደማስብ እንዴት ልሄድ እንደምችል ተመካክረናል። ስበርስ ፕሬዚዳንት ኦባማ ላስጀመሩት የአፍሪካ ወጣት መሪዎች ስብሰባ ዋሽንግተን ዲሲ ከተገኙት ኢትዮጵያውያን አንዷ የሆነችው የአእምሮ ጤና ባለሙያና የዩኒቨርሲቲ መምህርት ማጂ ኃይለማርያም ነች የሰማችኋት በዚህ ምሽት ዝግጅታችን ትመለሳለች። አሁን የእለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት መጽሔት ክፍለ ጊዜ በተለይም አብይ ርዕስ እናልፋለን። ያቀረብናቸው ማስረጃዎች ደንበኞቻችንን ከመከላከል በላይ የሚያስረዱ ሆነው ሳለ ፍርድ ቤቱ ውድቅ ማድረጉ ግራ ጋብቶናል ሲሉ በሽብር ወንጀል ተከሰው ትናንት የተፈረደባቸው የእናቱ አቡበከር አህመድ ጠበቃ ገልጸዋል። ፍርድ ቤቱ ከክርክሩ ሂደት ውስጥ ብዙ ስህተት ሰርቷል ይላሉ ጠበቃውም። በደንበኞቻችን ጥያቄ መሰረት ይግባኝ በደንበኞቻቸው ጥያቄ መሰረት ይግባኝ እንደሚሉም አስታውቀዋል። መለስካቸውማ ዝርዝር አለው አቶ መሐመድ አብደላ በእነ አቡበከር አህመድ መሐመድ የክስ መዝገብ አቃቢ ሕግ ያስፈረደባቸውና ያስቀጣቸው የ18 ተከሳሾች ተከላካይ ጠበቆች አንዱ ናቸው። የእነዚህን ተከሳሾች ጉዳይ ከመጀመሪያው አንስቶ ሲከታተሉ የቆዩ ናቸው። አቶ መሐመድ እንደሚያስረዱት አብዛኞቹ የሃይማኖት መምህራን የሆኑት እነዚህ ተከሳሾች በሽብር ወንጀል ላለመሳተፋቸው ለማስረዳት አያሌ የሰነድ የሰውና የድምፅ ከምስል ማስረጃዎች ማሰባሰባቸውንና ብዙ መድከማቸውን ይናገራሉ። ይሁንና የጠበቁትን እንዳላገኙ አቶ መሐመድ አብደላ ተናግረዋል። በዚህ ሂደትም ከሰባት ሺህ ገጽ ያላነሰ የሰነድ ማስረጃዎችን፣ ከ250 ያላነሱ ምስክሮችን፣ እንዲሁም 46 የሚሆኑ የድምፅ ከምስል ማስረጃዎችን ለፍርድ ቤት አቅርበን ረጅም ጊዜ ወስዶ ሲታይ ቆይተዋል። ማስረጃዎቹ በእኛ እምነት ከመከላከያ በላይ ብዙ ነገር የሚያስረዱ ናቸው። ነገር ግን ማስረጃዎቹ በምን መንገድ እንኳን ውድቅ ሊደረጉ እንደቻሉ በፍርድ ቤቱ በዝርዝር ባልተገለጠበት ሁኔታ ውድቅ መደረጋቸው ተነግሮን ደንበኞቻችን ጥፋተኛ የተባሉበት ሁኔታ ያው እኛንም ግራ አጋብቶናል ከጠበቅነው ውጪ የነበረ ነው። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የጥፋተኝነት ውሳኔ በተከሳሾቹ ላይ ባስተላለፍበት ወቅት የቅጣት ሀሳብ እንዲያቀርቡ ለከሳሽ አቃቢ ሕግና ለተከሳሾችም ትእዛዝ መስጠቱን አስታውሶ ተከሳሾቹ በዚህ ድል እንዳልተጠቀሙ በትናንትናው ዕለት የቅጣት ውሳኔውን ሲያሰማ በሰጠው ሀተታ ገልጸዋል። አቶ መሐመድ ለቪኦኤ እንደገለጹት ተከሳሾቹ ጥፋተኛንን ብለው ስለማያምኑ የቅጣት ማቅለያ ሀሳብ ለማቅረብ አልፈለጉም። ይሁንና ጠበቆቻቸው እንደ ህግ ባለሙያ ለደንበኞቻቸው የቅጣት ማቅለያ ሀሳብ እንዲያቀርቡ ምክር ሰጥተዋቸው እንደነበረም ያስረዳሉ። ያም ሆነ ይህ የተሰጠው ፍርድ ፍትሐዊ ነው ብለው እንደማያምኑ አቶ መሐመድ ይናገራሉ። በሂደቱ የተሰሩ በጣም ብዙ ስህተቶች አሉ። ተከላከሉ ከተባሉበት ጊዜ በፊት ራሱ ክሱን አስመልክተን ያቀረብናቸው መቃወሚያዎች አሉ። እዛ መቃወሚያዎች ላይ በጣም መሰረታዊ የሆነ የህገ መንግስት ጥያቄ የሚያስነሱ ነጥቦች አሉ። ለምሳሌ የሃይማኖት ቃላትና ጽንሰ ሀሳብን መሰረት አድርጎ የቀረበው ክስ ላይ ፍርድ ቤቱ ውሳኔ መስጠት አይችልም የሚል መቃወሚያ አንስተን፣ ፍርድ ቤቱ አቃቤ ህግ የፈጠራቸው ሳይሆን በክሱ ባህሪ ምክንያት የተገኙ ናቸው በሚል መቃወሚያችንን አልፎብናል። ፍርድ ቤቱ የተከሳሾችን መቃወሚያ ውድቅ ቢያደርገውም ከዚህ አኳያ ተከሳሾች ያቀረቧቸውን የሰው አስረጅ የሃይማኖት ሊቃውንት ግን ፍርድ ቤቱን አልተቀበላቸውም፣ ያስታውሳሉ። በዛ መሰረት ሄደን በመከላከል ደረጃ ላይ ስንደርስ የአቃቤ ህግ ማስረጃ በሚቀርብበት ጊዜ ይህንን የተመለከቱ አንዳንድ ምስክሮች በምስክር ደረጃ የሚያነሷቸው ነጥቦች ነበሩ። በእርግጥ በተሟላ ሁኔታ የሚያነሱት ባይሆንም በተወሰነ ደረጃ ምስክሮች ያነሷቸው ነጥቦች ነበሩ። ፍርድ ቤቱም ተከላከሉ ሲለን በተወሰነ ደረጃ የሃይማኖት ጽንሰ ሀሳቦችና የሃይማኖት ጉዳዮችን መሰረት አድርጎ ተከላከሉ ያለበት ሁኔታ አለና ያንን መሰረት አድርገን መከላከያ በምናቀርብበት ጊዜ በተለይም የሃይማኖት ጉዳይ ላይ ተከላከሉ የተባሉ በመሆኑ የባለሙያ ምስክሮች በሃይማኖቱ ጉዳይ ሊቅ የሆኑ ሰዎች ቀርበው እንዲያስረዱ ጠይቀን ፍርድ ቤቱ ይህንን ሊቀበለን አልቻለም። ያ በሆነበት አግባብ ፍርድ ቤቱ በሃይማኖት ጉዳይ ላይ ብይን ልሰጥ አልችልም ብሎ የእኛን ማስረጃ ውድቅ ባደረገበት አግባብ አሁን ደግሞ በመጨረሻ የሃይማኖት ጽንሰ ሀሳብ መሰረት ተደርጎ ጥፋተኛ መባላቸው ይሄ ራሱ ብቻ የሕግ ስህተት እንዳለው በግልጽ የሚያሳይ ነጥብ ነው። አቶ መሐመድ አሁንም ቢሆን ውሳኔውን በይግባጅ ለማስለወጥ ከባልደረቦቻቸው ጋር መዘጋጀታቸውን እና ቀደም ብሎ ፍርድ ቤቱ በደንበኞቻቸው ላይ የሰጠው የጥፋተኝነት ፍርድም ሆነ ትናንት የጣለው ቅጣት እንዳሳዘናቸው ተናግረዋል። እኛ በተገቢው ሁኔታ ማስረጃ አቅርበናል። ደንበኞቻችን ነጻ ይሆናሉ፣ በነጻ ይሰናበታሉ የሚል ነበር የጠበቅነው እና ደንበኞቻችን ባቀረብነው ማስረጃ መሰረት አለመሰናበታቸው ያው እንደ ጠበቃ የምደሰትበት ጉዳይ ሊሆን ይችላል ተብሎ አይጠበቅም። አዘኝበታለሁ። ያው ግን ቀደም ሲል እንዳልኩት አንድ ምሳሌ ብቻ የጠቀስኩት የዚህ አይነት ብዙ የህግ ግድፈት ያለበት ውሳኔ ነው ብዬ አምናለሁ። ደንብ ሌሎች ባልደረቦችም ጋር በምንወያይበት ጊዜ ይህንኑ እምነታቸውን ነው የሚያንጸባርቁት። ይህንን መሰረት አድርገን በይግባኝ ውሳኔውን እናስለውጣለን የሚል እምነት አለን። ደንበኞቻችን ይግባኝ እንዲባል ፍላጎት አላቸው ፍላጎት አላቸው። ይግባኝ እንላለን በእርግጠኝነት። በጣም አመሰግናለሁ። አቃቢ ህግ ከሁለት ዓመታት በፊት በነ አቡበከር አህመድ የክስ መዝገብ በአሸባሪነት ወንጀል የከሰሳቸው 29 ግለሰቦችንና ሁለት ድርጅቶችን ቢሆንም ጥፋተኛ ተብለው የተፈረደባቸው 18ቱ ግለሰቦች ናቸው። ቀደም ሲል መከላከል ሳያስፈልጋቸው ይኸው ፍርድ ቤት በነጻ ካሰናበታቸው በኋላ በአቃቢ ህግ የይግባኝ ቤቱታ በአምስተኛ ተከሳሽ በዓሊ መኪ ላይ የ15 ዓመት ስርዓት በሌሉበት ተፈርዶባቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ቡሩንዲ ውስጥ የሁከት ሁኔታና የሰብአዊ መብቶች ረገጣ እየተስፋፋ የእርስ በርስ ጦርነት ሳይነሳ አይቀርም የሚል ስጋትም እየበረታ መምጣቱ እየተሰማ ነው። ቀደም ሲል በዜናችን እንደጠቆም ነው ሁኔታው በእጅጉ እያሳሰበውና እያስጨነቀው መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ጽሕፈት ቤት አስታውቋል። ሊሳ ሽላይን ከጄኔቫ ያስተላለፈችው ዘገባ አለ። ሰሎሞን አባቴ ያቀርበዋል። የብሩንዲ ብሔራዊ የስለላ ወይም የደህንነት መስሪያ ቤት ወኪሎች ወይም ባልደረቦች በሰብአዊ መብቶች ተሟጋቾችና በጋዜጠኞች ላይ እያደረሱ ያሉት ጥቃት እየጨመረና እየተባባሰ መምጣቱ በጣም አሳሳቢ ጉዳይ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ቢሮ አስታውቋል። ታዋቂ በሆኑት የሰብአዊ መብቶች ጉዳዮች ተከራካሪ ፒየር ክላቨር ቦንሂምፓ ላይ ትናንት ምሽት የተፈጸመውን ጥቃት ቢሮው በብርቱ አውግዟል። ትናንት ሰኞ ምሽት ላይ ሁለት ሞተር ብስክሌት የተሳፈሩ ሰዎች በምቦንሂምፓ ላይ ተኩሰው በጽኑ አቁስለዋቸዋል። ከሁለት ቀናት በፊትም ኤስድራስ እንዲኩማና የሚባል ጋዜጠኛን የብሔራዊ ደህንነት መስሪያ ቤቱ ባልደረቦች ይዘው አስከፊ ጥቃትና የጭካኔ አያያዝ ያደረሱበት መሆኑ ያስቆጣው መሆኑን የሰብዓዊ መብቶች ጽህፈት ቤቱ አመልክተዋል። የተባበሩት መንግስታት ድርጅት የሰብዓዊ መብቶች መስሪያ ቤት ቃል አቀባይ ሴሲል ፖይ የደህንነት ሰዎቹ እንዲኩማናን ይዘው ወደ ዋና መስሪያ ቤታቸው ከወሰዱ በኋላ ብርቱ ድብደባና ስቃይ ያደረሱበት መሆኑን አመልክተዋል። ሚስተር እንጂኩማና አሁን ሕክምና እየተደረገለት ነው። ጣቱ ተሰብሯል። የስነ ልቡና ጉዳትም ደርሶበታል። ጋዜጠኛውን ሆስፒታል እንደተኛ አግኝተነዋል። ለመመስከር ዝግጁ መሆኑን ነግሮናል። በእርግጥ ለሕይወቱ በጣም ይፈራል። በተፈጠረው ሁኔታም ብርቱ ድንጋጤ ደርሶበታል። ይሁን እንጂ እነዚህ ሰዎች የብሔራዊ ደህንነት መስሪያ ቤቱ ኤስኤንአር ባልደረቦች የመሆናቸው ነገር አሳሳቢ ነው። የብሩንዲ የቀድሞ የጸጥታ ኃላፊ የነበሩትን የጀኔራል አዶልፍ ንሽሚረማናን ግድያ ጨምሮ የሰብአዊ መብቶች ጥበቃ ቢሮ ማንኛውንም የውከት አካሄድ እንደሚቃወም ቃል አቀባዩ ፑይ አክለው ገልጸዋል። ቁጥሩ እጅግ የበዛ ሰው በዘፈቀደ እየታፈሰ የመታሰሩም ነገር እንዲሁ የሚያሳስባቸው እንደሚያሳስባቸው ፑይ አመልክተው ስድስት መቶ የሚሆኑ ሰዎች ያለ ፍርድ ታስረው እንደሚገኙ ጠቁመዋል። አንዳንዶቹ ሰዎች ታስረው የሚገኙት ካለፈው መጋቢትና ሚያዝያ አንስቶ መሆኑንም ገልጸዋል። በእርግጥ ይህ የጥቃት ሁኔታ ወደ እርስ በርስ ጦርነት ይውሰድ ወይስ አይውሰድ አሁን መናገር ባይቻልም ሁኔታው ግን አሳሳቢ መሆኑን ፑይ አመልክተዋል። የጀኔራል ንሺሚሪ ማና መገደል በሕዝቡ ዘንድ ከባድ ፍርሃት ነው የፈጠረው። የበቀል ጥቃት ይመጣብናል የሚል ፍርሃቻ ነው ያ ከሆነ ደግሞ ብጥብጡ ይቀጥላል የሚል ስጋት አለ። የቡሩንዲ ሁኔታ ሊባባስ ነው የሚለው ፍርሃት ላይ ነን ማለት ነው። ሁኔታው በጣሙን ውጥረት ነግሶበታል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ የቡሩንዲ ባለስልጣናት የተፈጠሩትን የጥቃትና የህውከት ሁኔታዎች ግልጽ በሆነ መንገድ በአፋጣኝ መርምረው አጥፊዎቹ በህግ እንዲጠየቁ እንዲያደርጉ አሳስበዋል። የአፍሪቃ ምሁራን ስለ አፍሪቃ ዩኒቨርሲቲዎች ለመወያየት ባለፈው ሳምንት ጆሃንስበርግ፣ ደቡብ አፍሪቃ ላይ በተደረገ ጉባኤ ተገናኝተው ነበር። በአሁኑ ወቅት በአፍሪካ ከፍተኛ ትምህርት ላይ ስለተደቀኑ አበይት ጉዳዮች ለመወያየት ነው የተሰበሰቡት። የአሜሪካ ድምጽ ራዲዮ ዘጋቢ አኒታ ፓውል ከጆሃንስበርግ የላከችውን ዘገባ አዳነች ፍሳይ ታቀርባለች። ዩኒቨርሲቲዎች ለአፍሪቃ እድገት ወሳኝ ሚና እንደሚጫወቱ ምሁራኑ ገልጸዋል። ይሁንና በአህጉሪቱ የገንዘብ እጥረት በመኖሩ የመሰረተ ልማት ዝርጋታው ደካማ በመሆኑ የትምህርት ፍላጎቱ ግን ከፍተኛ በመሆኑ ለአፍሪቃ ተማሪዎች የትምህርት እድል የመስጠቱን ጉዳይ ከባድ እንደሚያደርገው አፍሪቃውያኑ ምሁራን ይናገራሉ። በታንዜኒያ የዳሬሰላም ዩኒቨርሲቲ ምክትል ቻንስለር ዴቪድ ኢንፍናናጋ ዋናው ችግር የብዛት ጉዳይ ነው ይላሉ። አብዛኛዎቹ ሀገሮች የተመራቂ ተማሪዎችን ብዛት ከፍ ማድረግ ይፈልጋሉ፣ ምክንያቱም ለኢኮኖሚ እድገት ወሳኝ አድርገው ያዩታልና። ሆኖም ያለው ሀብት ውሱን በመሆኑ በትምህርቱ ጥራት ላይ ተጽዕኖ ይኖረዋል። በሌላ በኩል ደግሞ የተማሩ ሰዎች መበራከት ግድ ስለሚል ብዙ ተመራቂዎች እንዲኖሩ ይፈለጋል። ትምህርቱ ጥራት እንዲኖረው ያስፈልጋል። ስለሆነም የሁለቱንም ሚዛን ለመጠበቅ እየታገልን ነው። በደቡባዊ አፍሪቃ ባሉት ትልልቅ ዩኒቨርሲቲዎችም ሳይቀር ሁሌም የገንዘብ ችግር አለ። የጆሃንስበርግ ዩኒቨርሲቲ በቅርቡ የአፍሪቃን ከፍተኛ ትምህርት ጥራትን ስለ ማሻሻል ጉዳይ ጉባኤ አካሂዷል። በጆሃንስበርግ ዩኒቨርሲቲ በአስተዳደር ስራ የሚያገለግሉት ፒንኪ ምክጉዌ የአሜሪካ ዩኒቨርሲቲዎችም እንደ አፍሪቃ ዩኒቨርሲቲዎች የገንዘብ ችግር አለባቸው፣ ይሁንና የአፍሪቃ ዩኒቨርሲቲዎች እንደ አሜሪካ ዩኒቨርሲቲዎች ተማሪዎች ለትምህርት በሚከፍሉት ገንዘብ ሊተማመኑ አይችሉም ብለዋል። ከመንግስታት የሚገኘው ገንዘብ እያሽቆለቆለ እንደሆነና ይህም ለከፍተኛ ትምህርት እድገት መሰረታዊ ችግር መሆኑን ምክግዌ ጠቁመዋል። ጦርነት፣ ረሃብ፣ ድህነትና ፖለቲካዊ አለመረጋጋት በሚፈራረቁባት አህጉር ለከፍተኛ ትምህርት የመታገሉ ጉዳይ ቀላል እንደማይሆን የገለጹት ምክግዌ ይሁንና ለብዙ የአፍሪቃ ሀገሮች መፍትሄ የሚሆነው የዩኒቨርስቲ ትምህርት ጥራት ሲጠበቅ ነው ብለዋል። እውቀትና የእውቀት ማሸጋገር ሂደት ሳይኖር የሀገር እድገት ሊኖር አይችልም። አብዛኛዎቹን የበለጸጉትን ሀገሮች ስንመለከት በዩኒቨርስቲዎቻቸውና በሚያስመርቋቸው ተማሪዎች ጥራት የታወቁ ናቸው። የሚመረቁት ተማሪዎች ብዛትም እንደዚሁ ሴኔጋል የሚገኘው የምዕራብ አፍሪቃ የጥናትና ምርምር ማዕከል ስራ አስኪያጅ ዑስማን ሰኔ በበኩላቸው የዩኒቨርሲቲ ተማሪዎችን በብዛት ካስመረቁ በኋላ የሥራ ዕድል የማይከፈትላቸው ከሆነ ችግሩ ሊባባስ እንደሚችል ሳይጠቅሱ አላለፉም። ከዩኒቨርሲቲዎች የተመረቁት ተማሪዎች ስራ አጥተው ቢቀመጡ ምንድን ነው የሚደረገው? ይህ ትልቅ ችግር ነው። በብዙ ሺህ የሚቆጠሩ ከዩኒቨርሲቲዎች የተመረቁና የድረ ምረቃ ተማሪዎች በብዛት በሚኖሩበት ወቅት የሚገባቸውን አይነት ስራ አጥተው በማየን ስራ ላይ ለመሰማራት ሲገደዱ ችግር ያስከትላል። እነዚህ ችግሮች ሁሉ በአጭር ጊዜ ሊስተካከሉ አይችሉም። ይሁንና በአፍሪካ አስቸኳይ መፍትሄ ከሚያስፈልጋቸው ነገሮች የተለዩ እንዳልሆኑ አፍሪቃውያኑ ምሁራን አስገንዝበዋል። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስ ጦር ሰራዊት የመጀመሪያውን ሰው አልባ የጦር አውሮፕላን ተልእኮ ከቱርክ ማስነሳቱን የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን አስታውቋል። በፔንታገን የአሜሪካ ድምፅ ዘጋቢ ካርላ ባብ ስለ ወታደራዊው ተልእኮና በአየር ውጊያ የበላይነት ያለው የአሜሪካ ጦር ሶሪያ የሚገኙ ሸሪኮቹን እስላማዊ መንግሥት ነኝ ከሚለው የሁከት ቡድን ብቻ ሳይሆን ከሌሎች ኃይሎችም ሊደርስባቸው የሚችለውን ጥቃት ምን ያህል እንደሚከላከል ይዘረዝራል። ሶሎሞን ክፍል ያቀርበዋል። የፔንታገን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ሻምበል ጄፍ ዴቪስ እንዳስረዱት ድሮኖቹ ከቱርክ ኢንሰርሊክ የአየር ኃይል ጣቢያ ተነስተው መብረር የጀመሩት ባለፈው ሳምንት ማብቂያ ላይ ነው። እስካሁን ባለው ጊዜ ምንም አይነት ጥቃት አላካሄዱም። ነገር ግን ሰው አልባ የጦር አውሮፕላኖቹ መብረር የጀመሩት ከተሟላ ትጥቅ ጋር ነው። የፔንታገኑ ቃል አቀባይ ሻምበል ጄፍ ዴቪስ አክለውም ዩናይትድ ስቴትስ በተጨማሪ ከዚሁ ከኢንሰርሊክ አየር ኃይል ጣቢያ በአብራሪዎች የሚንቀሳቀሱ የጦር አውሮፕላኖችንም ተልእኮ ለመጀመር እቅድ አላት ብለዋል። እንደ ቃል አቀባዩ ከሆነ አዲሱ የዩናይትድ ስቴትስ የበረራ ተልእኮ ከቱርክ የጀመረው ዩናይትድ ስቴትስ ራሱን እስላማዊ መንግሥት ከሚለው ቡድን ጋር ባልተገናኙ ኃይሎችም ላይ ለመጀመሪያ ጊዜ የማጥቃት ዘመቻ ከከፈተች በኋላ ነው። ታዲያ እነዚህ በእስላማዊ መንግሥቱ ውስጥ የሌሉ የጠላት ኃይሎች እነማን ናቸው? የፔንታገኑ ቃል አቀባይ ሲመልሱ፣ እነዚህ የጠላት ኃይሎች ከአልቃይዳ ጋር ግንኙነት ያላቸው የኑስራ ግንባር በመባል የሚታወቀው ቡድን አባላት ሊሆኑ ይችላሉ ብለዋል። ማንነታቸውን ለማጣራት በተካሄደው ሂደት በአብዛኛው የኑስራ ግንባር አባላት ይመስላሉ፣ እስካሁን ግን ሙሉ በሙሉ አላረጋገጥንም። ዩናይትድ ስቴትስ የአየር ዘመቻውን የጀመረችው ባለፈው ሳምንት አርብ መሆኑን የተናገሩት የፔንታገኖ ቃል አቀባይ ጄፍ ዴቪስ ኢላማ ያደረጉትም የእስላማዊ መንግሥቱን ነውጠኛ ቡድን እንዲዋጉ በኅብረቱ ኃይሎች የሰለጠኑ ሽምቅ ተዋጊዎችን ያጠቁ የነበሩትን ኃይሎች ነው ብለዋል። ዩናይትድ ስቴትስ እነዚህን የሰለጠኑ የሶሪያ ሽምቅ ተዋጊዎች የእስላማዊ መንግሥቱን ቡድን ለማንበርከክ እየሠሩ ባሉበት በአሁኑ ወቅት በሀገራቸው ውስጥ በስፋት ከተጋረጠባቸው ስጋት እንጠብቃቸዋለን ብላለች። ፔንታገን በበኩሉ ዓርብ ዕለት ሶሪያ ውስጥ ጥቃት ያደረሰባቸው ሰዎች ከሶሪያ መንግሥት ጋር ግንኙነት ያላቸው ናቸው ብሎ እንደማያምን አስታውቋል። ጦርነት የያዝ ነው ከሶሪያው ፕሬዚደንት ባሻር አልአሳድ ጋር አይደለም ሲልም ትላንት ፔንታገን በድጋሚ አስገንዝቧል። ሆኖም የዋይት ሃውስ ቤተ መንግሥት በትላንት መግለጫው የሶሪያ መንግሥት ጣልቃ እንዳይገባ አስጠንቅቋል። የቤተ መንግሥቱ ቃል አቀባይ ጆን ኤርነስት ስለዚሁ ሲናገሩ አሳድ እስካሁን ባለው ጊዜ ዩናይትድ ስቴትስ ያቀረበችላቸውን ጥያቄዎች ተቀብለው ቆይተዋል ያ ማለት ግን እስላማዊ መንግሥቱን ከመዋጋት አንጻር በሽርክና እንዲታዩ ያደርጋቸዋል ማለት አይደለም ብለዋል። ከምሽቱ 3 ሦስት ሰዓት ተኩል ነው አሁን። አዲስ አበባ ላይ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ፕሮግራሞቻችንን በናይል ሳትም ታገኛላችሁ። በ1431 ኪሎ ሄርዝ መካከለኛ ሞገድ ደግሞ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል ከሰኞ እስከ አርብ ፕሮግራም አለን። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስተነጋገሩ በእጅ ስልካችሁ ቪኦኤ ሆርን ሶስት ኤም ኦ ቢ አይ ላይም ታገኙናላችሁ። በስቱዲዮ ፕሮግራሙን እየመራልን ያለው ቴሌ ላይም ቤክ ነው። የምናስተናግዳችሁ ደግሞ አዲሱ አበበና እኔም ሰሎሞን አባተነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ምርጫን በተመለከተ ከስኮትላንድ ጋር ለማወዳደር ፈልገዋል። ስኮትላንድ በምን አይነት ሁኔታ እንደተካሄደ ምን ቅድመ ሁኔታዎች እንደነበሩ ማወቅ ይቻላል። እንግዲህ ኢትዮጵያ ደግሞ ምን ነበረ የሚለውን ማየት እንችላለን። ዞሮ ዞሮ አሻሮ ይዞ ከቆሎ ተጠጋ ነው የሚመስለኝ። ሌላው ታላቁ መሪያችን ብለዋል። እንግዲህ ታላቁ መሪያቸው ለኢህአዴግ ሊሆን ይችላል። ካጠገባቸው የወጡ ነው ገብሩ አስራት፣ ሌሎችም ብዙ መጽሐፍት ተጽፈዋል። እሱን ማየት ይቻላል። የህዝብ መሪ እንዳልነበሩ ታሳሪዎችን በተመለከተ አንዳርጋቸው ጽጌ ተናግረዋል። ለአንዳርጋቸው ጽጌ የተደረገው ለሌሎቹም ቢደረግ መልካም ነው። ህገ መንግስቱ የሚፈቅደው በቤተሰባቸው፣ በጠበቃቸው፣ በሌሎቹ መጠየቅ አለባቸው ነው። እንግዲህ ርዕዮት አለሙ ምስክራችን ሆና አቀርባለች በቪኦኤ በእህቷ በስንት ጭቅጭቅ እንደተጎበኘች እና ጠበቃዎቿ ማግኘት እንዳልቻለች ደርግን ምረናል ብለዋል። ደርግ እንግዲህ ምረት ማድረጋቸው ጥሩ ነው። እንግዲህ በዛ ልክ ምርጫ ዘጠና ሰባትና እስካሁን የተገደሉ ሰዎች በኢህአዴግ ማንም ለፍርድ አልቀረበም። እንግዲህ ይሄ አጣሪ ኮሚሽኑ የሰጡት ምስክሮችን አይተናል። አመሰግናለሁ። ትዝታ እንደ ግሜ ለማመስገን እወዳለሁ። ጤና ይስጥልኝ። ቪዎች እንደምን አላችሁ? ሰሞኑን በውጭ ጉዳይ ሚኒስቴሩና በስልሳ መካከል የተደረገውን ውይይት አዳመቼ ነበር። ትዝታ ኢንተርቪው የጋዜጠኛ እና አንድ የባለስልጣን ውይይት አይመስልም። ምክር የምትቀበይ ነው የሚመስለው። እሺ፣ ልክ ነው የሚሉ ነገሮች ተደጋግሞ እስትያቸው እሰማለሁ ሁለት የሚጠየቅ ጥያቄ ደግሞ ምንም አልጠየቅሽም። የታሰሩ እስረኞች እንደነበሩና ሴቶች እንደ ርቃናቸውን እንደተገረፉ መከራ እንደደረሰባቸው ስንት ነገር መጠየቅ ሲገባ ምንም ነገር አልጠየቅሽም። ፕላስ ደግሞ ሰውየው ብዙ ዝም ብሎ በማውራት የአንችን ጊዜ ሁሉ እንዳካጠሉ አውቃለሁ። ማለት እንዳካጠሉ በግልጽ ይታይ ነበር። እና ጥያቄው ግን ብዙ ሰዓት ከአንቺ የምንጠብቀው ከአንቺ የለመድ ነው የጋዜጠኝነት ሙያ እዚህ ላይ አላየንም። እና ትንሽ ምክር የምትቀባይ ነበር የሚመስለው። የሚያሳዝን ነው። ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች ትዝታ ዶክተር ቴድሮስ አድሃኖምን ድንገት አግኝታ ነበር ያነጋገረቻቸው ባለፈው ቅዳሜና ቀደም ሲልም በተካሄደው በተላለፈው ዝግጅት። ወደፊት ዶክተር ቴድሮስን ዝርዝር ባሉና ባነሳችኋቸው ጥያቄዎችም ላይ ይዘን ለመመለስ ጥረት እናደርጋለን። የተከበራችሁ አድማጮች በድጋሚ እናመሰግናለን። ለአስተያየቶቻችሁ የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑንና ስታውስ በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤኒውስ ዶት ኮም ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የማክሰኛው ምሽት ዝግጅት ነው የምታደምጡት። አሁን የግብርና ዘገባለን። በኢትዮጵያ በራያ ቆቦ ሰፋፊ ሜዳ ላይ በርካታ ባለሀብቶች ሙዋለ ንዋያቸውን አፍሰው ዘመናዊ እርሻ እያካሄዱ ነው። ከእነዚህ አንዱ ኪወ ኃላፊነቱ የተወሰነ የግል ኩባንያ ይገኝበታል። ኩባንያውን የሚመሩት አቶ ኪሮስ ዳኛው ይባላሉ። ወደ አካባቢው የተጓዘው ዘጋቢያችን ግርማ ገብሩ ያጠናቀረው ዝግጅት ዝርዝሩን ይዟል። እንግዲህ አድማጮቻችን በአማራ ክልል የቆቦ ዘመናዊ እርሻ በሚያካሂድ አንድ ድርጅት ክዌ ኃላፊነቱ የተወሰነ የግል ማህበር በራያ ቆቦ እያካሄደ ያለውን ዘመናዊ እርሻ ነው እየተመለከትኩኝ ያለሁት። የድርጅቱ ባለቤት አቶ ኪሮስ ዳኛውን ላነጋግር። አቶ ኪሮስ በቅድሚያ በጣም ነው ማመሰግኖት። ዘመናዊ እርሻ ምን ያህል ስፋት አለው? እንዴት ነው እየተካሄደ ያለው? ስለዚህ እስኪ ንገሩኝ። ዘመናዊ እርሻው 250 ሄክታር ነው የወሰድ ነው። ከባህራ ኢንቨስትመንት ቢሮ ከክልሉ ነው፣ ክልሉ የጠየቅ ነው መሬት ሰጥቶናል። መንገድ ችግር ነበር፣ ራሳችን ሞክረን ነበር። በራሱ ሰርቶልናል። የፈለግነው ወረቀት ራሱ ይልክልናል ቤቱ በሱም ተሸላሚ ነን። በፈደራል ተሸላሚ ነን። ግን ሽልማት በቂ አይደለም። የማይሰራ ከሆነ ለምን ተቆረጠ? ይሁል ዛ ለምን ተመነጠረ? ደኑ ተመንጥሮ ነው ለእርሻ ተዘጋጀው። ባዶ ደሂተዋል። መሬቱ ይህ ሁሉ የተመነጠረው ይለማል ብለን ያመነጠር ነው። ሁሉ ተገኝቶ ባህር ዛፍ ጠፋ ተብሎ ሁለት ወር ሙሉ መጠበቅ አልነበረኝ። የድርጅቱን ስራ እስኪ ያስተዋውቁኝ። አሁን ከፊት ለፊታችን የምናየው በጣም ትልቅ ኮሪ አለ። መጠኑ ምን ያህል ይሆናል እስኪ እንገሩ። ኮሪው መጠኑ አርባ ሺ ሜትር ኩብ ይዛል። ውሃ ይዛል። ውሃ ይዛል። ዘመናዊ ነርሰሪ የችግኝ ጣቢያም አለው። ችግኝ ጣቢያ አለው ለዚሁ 250 ሄክታር ዘመናዊ እርሻ የችግኝ ጣቢያው ነው። ችግኝም የሚያቀርበው ማለት ነው። ችግኙ ለካባቢው ጭምር። ለካባቢው ምን ያህል ችግኝ ያቀርባል? 10 ሺ ካሬ ነው አስር ሺ ካሬ እስከ ሞተ ሺ በገንዘብ እንኳን መሰሪያው ቢገመት ወደ ሶስት እና አራት ሚሊዮን አካባቢ ነው። አሁን ይሄ ኩሬው እንደምንመለከተው የተጠቀሙበት ፕላስቲክ በጣም ወፍራም ነው። ከየት ነው የተገኘው ፕላስቲኩ የተገዛው? ውፍረቱ አንድ ነጥብ አምስት ነው። የተገዛው ከነታፊ እስራኤል ነው። ነታፊ? አዎ፣ ነታፊ በዓለማችን እንግዲህ ዘመናዊ መስኖን በማልማት ወይም ደግሞ በመምራት የሚታወቅ ድርጅት ነው። ነታፊ በዓለም ያለው የድሪብ እርገሽን መስራችና ፈልሳፊ ነው። እያየዋቸው ነው። እስራኤላውያን ናቸው። ይህንንን ትልቅ ኩሬ እየተከታተሉ ፕላስቲኩን እዚህ እየሰሩ ያሉት መጀመሪያ መጥተው ጉድጓዱ ሲቆፈር ቆመው አስቆፍረዋል። አንድ ወር፣ አሁን ደግሞ ሁለት መጥተዋል። አንድ ደግሞ ከእስራኤል ሊማር መጥተዋል፣ እንዴት እንደሚበየድ እንዴት እንደሚሰራ ሊያዩ። አቶ ኪሮስ ዳኛው፣ አሁን በዚህ ዘመናዊ እርሻ ምንድን ነው ምን አይነት ቋሚ ተክሎች ናቸው የሚለሙት? መጀመሪያ ማንጎና ሙዝ ሎሚ ነው ለዚሁ። የሚቀጥለው ደግሞ አቮካዶ እንጨምራለን። ይሄ ሁለት መቶ አስራ ስድስት ነው። ይሄ ሞሪንጋ ወይም ሽፈራውም እየተመለከትኩት ነው በደንብ ብዙ ሀገርም ይጠይቁናል። ዋናው ግን እኛ ብቻ አይደለም እኛ ናይቶ ዙሪያችን ያለ ገበሬ እንዲያለማ ዋና ጥቅማቸው። ከዛ ይህንን የዘመናዊ እርሻ የምርት ውጤት ወደ ሀገር ውስጥ ገበያ ለማቅረብ ነው ወይስ እንዴት ነው የሚሆነው? ገበያው ዋናው ይሄ ባቡር እየገባ ነው የባቡር መስመር አሁን በዚህ ነው እያለፈ ያለው ባቡሩ ሲጀምር ጠቅላላ የምንልከው በየቀኑ አስር ኮንቴነር መላክ ነው ወደ ውጭ ሀገር ነው የሚላከው ወደ ውጭ ሀገር ማንጎ ሙዝ ብቻ በየቀኑ አስር ቶን መላክ እንችላለን ምናልባት የተወሰኑ ወራት ሊቋረጥ ይችላል አቶ ኪሮስ በዚሁ የዘመናዊ እርሻ እርስዎ በሚመሩት የዘመናዊ እርሻ ለምን ያህል ሰዎች የስራ እድል ይፈጥርላቸዋል ቢያንስ ከሶስት መቶ በላይ ስራ ዕድል ይፈጥራል አሁን ምንድን ነው የቀረው? ሁሉም ነገር ደኑ ተመንጥሮ ለእርሻ ተዘጋጅቷል። ከአሁን በፊትም 34 ሄክታር መሬት ለምቷል። ኩሬው ተዘጋጅቷል። አሁን ምንድን ነው የቀረው? ዋናው መብራት ነው። ያለ መብራት ምንም ማድረግ አይቻልም። መብራት አልገባም። መብራት አልገባም። የራሳችን ያገባ ነው። መብራትም አይመጣም። አንድ ቀን ይጠፋል፣ አንድ ቀን ይመጣል፣ ግማሽ ቀን ይመጣል። ምንም ማድረግ አይቻልም፣ መብራቱ ካልመጣ። ባዶ መሬት ለመጠበቅ ከፍላችኋል? ከፍለናል አንድ ሚሊዮን አምስት መቶ ሺህ ተከፍለዋል። ገንዘብ ከተከፈለ ባህር ዛፍ ጠፋ ሲል ሞራል ወድቋል። እንዴት በኢትዮጵያ መብራት ኃይል ያህል ትልቅ ድርጅት ነገ የሚባል ቀድማ አልወዳት ነው ነገ ነገ ሲል ሞራል ይወድቃል። ከነገ ዛሬ እየተባለ እንግዲህ ማን ነው የሚመለከተው ለመሆኑ? የመብራት ኃይል የዚሁ አካባቢ እርሶስ በተደጋጋሚ ይህን ጥያቄ አቅርበዋል። ተደጋጋሚ አቅርቢ ያለ ክልሉ ሞክረዋል፣ አልቻለም ያልሰማ ሰው የለም። እንደምንመለከተው ይሄ ኩሬ ውሃ ውሃው ከዝናብ ነው የሚያጠራቅመው ወይስ እዚያ አካባቢ ሌላ የተቆፈሩ የውሃ ጉድጓዶች አሉ? ሶስት ጉድጓድ አለን። በሴከንድ 80 ሚሊ ሜትር ይዛ ሁለቱ 50 50 ሚሊ ሜትር ይሰጣሉ። ከዚህ ደግሞ በአራት ፓምፒ ወደ እርሻዎች ይሰራጫል። አሁን የሚሰሩት ከእስራኤል የመጡ ሰዎች ናቸው። መጀመሪያ እርሻ እናሸንፍ እነ ሞሮኮ፣ እነ ናይጀሪያ ስንት ቶን በቀን ይልካሉ። አሁን ለጊዜ የምንፈልገው መብራት ነው። አሁን መብራት ነው ዋናው ችግር ሆኖ ያለው መብራት ነው። መብራት ካልመጣ ባዶ መሪያት ዘበኛ ቀጥረን የተዘረጋውን ድርብ ኢሪጌሽን መጠበቅ ነው። አንድ ነጥብ አምስት ሚሊዮን ብር ተከፍሎበታል። እስካሁን ድረስ ግን መብራት ስላልገባ እርሻው ለማካሄድ እንቅፋት እንደሆነባቸው ነው አቶ ኪሮስ ዳኘው የሚናገሩት። ይህ ደግሞ የሚመለከታቸው በተለይ ደግሞ የኢትዮጵያ መብራት ኃይል ባለስልጣናት እየተከታተሉት መሆኑን እንገነዘባለን እና ለዚህ ደግሞ አዎንታዊ ምላሽ እንደሚሰጡ እንተማመናለን። አቶ ኪሮስ ዳኘውን በጣም አመሰግንዎት ስ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ የአማርኛ ስርጭት ነው። ተከታዩ ዝግጅት በወጣት አፍሪካውያን መሪዎች የማንዴላ የዋሽንግተን ፌሎሺፕ ስብሰባ ላይ ያተኩራል። የአፍሪካ ወጣቶችን የመሪነት አቅም ለማጎልበት በሚል ሐሳብ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ያስጀመሩት የአፍሪካ ወጣት መሪዎች ማንዴላ ዋሽንግተን ፌሎሺፕ መርሃ ግብር የስድስት ሳምንታት ሥልጠናና የልምድ ልውውጥ ማብቃቱን ተከትሎ በዋሽንግተን ዲሲ የሶስት ቀናት ጉባኤ ከትናንት ጀምሮ በመካሄድ ላይ ይገኛል። ስብሰባውን የከፈቱት ፕሬዚደንት ባራክ ኦባማ ሲሆኑ ከተሳታፊዎቹ አምስት መቶ ወጣቶች ጋር ተወያይተዋል። ከዚህ ውይይት በኋላም ወጣቶቹ በተለያዩ ጉዳዮች ላይ በቡድን ተከፋፍለው ሲወያዩ ቆይተዋል። አሁንም እዚያ ውይይት ላይ ነው የሚገኙት። ከኢትዮጵያ ተመርጠው በፕሮግራሙ ላይ ከተሳተፉት 12 ወጣቶች አንዱን ዳኛቸው ቦጋለን ጽዮን ግርማ አነጋግራለች። ዳኛቸው ቦጋል ይባላል። ከአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪውን አግኝቷል። በአካል ጉዳተኝነት ልማት ዙሪያም በደቡብ አፍሪካ ተምረዋል። በአዲስ አበባ ሲሰራ የነበረው ስራ ሙሉ በሙሉ ከአካል ጉዳተኝነት ጋር የተያያዘ ነው። እርሱም አካል ጉዳተኛ ነው። የአምስት ወር ሕጻን ያለ በፖሊዮ ምክንያት ነበር አካል ጉዳተኛ የሆነው። በአሁኑ ሰዓትም ለአካል ጉዳተኞች መብት ለሚሟገት ድርጅት የአፍሪካ ፕሮግራም አቀናጅ ሆኖ ይሰራል። የአካል ጉዳተኛ ባለሙያዎችን ለማሰባሰብ የሚጥር ፕሮግራምም ይመራል። ለአፍሪካ ወጣት መሪዎች ማንዴላ ዋሽንግተን ፌሎሽፕ ከኢትዮጵያ ከተመረጡ አስራ ሁለት ወጣቶች መካከል አንዱ ነው። ከዚህ ስልጠናም በኋላ ለተጨማሪ ቆይታ ከአፍሪካ ከተመረጡ አንድ መቶ ወጣቶች መካከልም አንዱ ነው። እዚህ አሜሪካ ዋሽንግተን ዲሲ የመጡበትን ዓላማ በማብራራት ለጥያቄ መልስ በመስጠት ይጀምራል። የመጣንበት ዓላማ ፕሬዚዳንት ኦባማ ይህንን ፕሮግራም ለአፍሪካውያን ወጣቶች ነገ ለአፍሪካ ጥሩ አስተዋጽኦ ሊያበረክቱ ይችላሉ በተለያዩ ፊልዶች ብሎ ያሰቧቸውን ወጣቶች የሚያሰባስቡበት ፕሮግራም ነው። ስለዚህ አምስት መቶ አፍሪካውያን ወጣቶች ከተለያዩ አፍሪካ ሀገሮች መጥተናል። በተለይ ከሰሃራ በታች ያሉ አፍሪካ ሀገሮች እና በተለያዩ ዩኒቨርሲቲዎች ተመድበን ላለፉት ስድስት ሳምንታት የተለያዩ ኮርሶችን ስንከታተል ነበር፣ ልምድ ስንለዋወጥ ነበር። ከአሜሪካውያን ዩኒቨርሲቲዎች ጋር ያለንን ልምድ እነሱም ያላቸውን ልምድ ሲያካፍሉ ነበር። የስድስት ሳምንታት ቆይታ አድርግ ያለው ተመድቤ የነበረው ዩኒቨርሲቲ ኦፍ ቨርጂኒያ ና ኮሌጅ ኦፍ ዊሊያም ን ሜሪ የሚባል የአሜሪካ ሁለተኛው በእድሜ ትልቁ ዩኒቨርሲቲ ነው፣ ከሃርቨርድ ቀጥሎ ማለት ነው። ስለዚህ የዚህ አይነት ልምድ ማግኘቱ ከነሱ ጋር ልምድ መለዋወጡ እጅግ በጣም ትልቅ ልምድ ነበር። እነዚህ ወጣቶች ለዚህ ፌሎሽፕ ሲወዳደሩ በነበረው ሂደት እንደ አንድ መሪ ወደፊት ማድረግ የሚፈልጉትንና አላማቸውን ግልጽና ሊታይ በሚችል ተጨባጭ ነገር ማሳመን ይጠበቅባቸው ነበር። እሱን በሚገባ አሳምነዋል ተብሎ ስለታመነ ነው ለዚህ ፕሮግራም ተመርጠው እዚህ የተገኙት። ዳኛቸውን ያኔ በውድድር ወቅት አላማህ ምን ነበር? ምንድን ነበር ያሰብከው? ስል ጠየኩት። ሌላ ምንም አላማ የለኝም። በዚች ምድር ላይ የተጠራውበት አላማ ብዬ ማስበው እኔ እኔ ያገኘሁትን ድል ያላገኙ ብዙ አካል ጉዳተኞች አሉ። እኔ እዚህ ደረጃ እንድደርስ በጣም ብዙ ፈተናዎች ማለፍ ነበረብኝ። ትምህርት ቤት መመዝገብ በጣም አስቸጋሪ ነበረ። ህፃን እያለው ልጅ እያለው አባቴ ወደ ትምህርት ቤት ሲወስደኝ ከብዙ ጥረት በኋላ የተለያዩ ትምህርት ቤቶችን አፈላልገው በመጨረሻ አንድ ትምህርት ቤት፣ የተሻለ የሚባል ትምህርት ቤት አዲስ አበባ ተገኝቶ እዛ ሲወስደኝ ከዳይሬክተሩ ያገኘው ምላሽ ከአንድ ከሁለት ከሶስት አመት በኋላ አምጡት፣ አሁን ልንቀበለው አንችልም። ምክንያቱም አካል ጉዳተኛ ነው፣ በፖሊዮ ምክንያት ፍራጃይል ነው። ስለዚህ ያንን ሪስክ መውሰድ አንችልም። ከአንድ ከሁለት ሶስት አመት በኋላ ለነሱ ቁጥር ነው፣ ሁለት አመት ሶስት አመት። ስለዚህ በዛ መንገድ አምጡት ሲሉ ሲለው ዳይሬክተሩ ለአባቴ፣ አባቴ በጣም ስሜታዊ ሆነ። እና ስሜታዊነቱን ካዩ በኋላ የራሳችሁን ሞግዚት የምትቀጥሩ ከሆነ በራሳችሁ ወጪ ኃላፊነቱን የምትወስዱ ከሆነ ልንቀበለው እንችላለን ብለው ትምህርት እንኳን ለመመዝገብ በጣም ከፍተኛ ችግር ነበረ፣ ትምህርቴን ለመጀመር ያ ሁኔታ በዛ መንገድ ባይጋፈጠው ኖሮ አባቴ ወይም ቤተሰቦቼ ባይጋፈጡት ኖሮ ዛሬ የደረስኩበት ደረጃ አልደርስም ነበር። እንደነዚህ አይነት መሰናክሎች መኖር የለባቸውም። አሁን የኔ ዓላማ በትምህርት በስራ ስምሪት በተለያዩ የሕግና የፖሊሲ ዘርፎች አካል ጉዳተኞችን የሚመለከቱ አካቶ ልማትን ወይም በእንግሊዝኛ ኢንክሉሲቭ ዲቨሎፕመንትን ያማከሉ ስራዎች መሰራት አለባቸው። በሀገራችን ያንን የምናደርገው ለአካል ጉዳተኞች ብቻ ብለን አይደለም። የአካል ጉዳተኞች ጥያቄ የአካል ጉዳተኞች ጥያቄ ብቻ አይደለም። ማንም ሰው ለአካል ጉዳተኝነት ተጋላጭ ነው። ማንም ሰው በማንኛውም ሁኔታ አካል ጉዳተኛ ሊሆን ይችላል። ስለዚህ ይህ ጉዳይ ለእኔ የግል ጉዳይ ነው ግን ደግሞ የሁላችንም ጉዳይ መሆንም ያለበት ነው። ሰው ህብረተሰባችን፣ ወይም መንግስታችን በዛ ሁኔታ ውስጥ ራሳችንን አስቀምጠን ያለማየት ችግር ስላለ ነው። ስለዚህ ያንን ደግሞ ማድረግ የምንችለው ያንን ክፍተት መሙላት የምንችለው እኛ አካል ጉዳተኞች፣ በተለይ ደግሞ የትምህርት እድል ያገኘ ነው ነን። ስለዚህ ከዚህ ጋር የተያዘ ጽሁፍ ነው የጻፍኩት ማመልከቻውም ላይ የኔ አላማ በኢትዮጵያ ከዛም፣ በአፍሪካ የተለያዩ የአፍሪካ ሀገሮች ሄጅ ያለው በአፍሪካ ደረጃ የተለያዩ አስተዋጽኦችን እያበረከትኩኝ ነው በአካል ጉዳተኞች ዙሪያ። ስለዚህ በሀገሬም በአህጉርም ደረጃ አካል ጉዳተኞችን ያካተተ ሁሉንም ያካተተ ለእኩልነት ቦታ የሚሰጥ ህብረተሰብ እንዲኖር የበኩሌን አስተዋጽኦ ማድረግ ነው። ለዚህ ፕሮግራም ስትወዳደር ምን ጠብቀ ነበር? ምን አገኛለሁስ ብለህ ተወዳደርክ? አላማህን ለማሳካትስ የሚጠቅመኝ ነገር አለ ብለህ አምነህ ነበር የተወዳደርከው? አልኩት። አሜሪካ ውስጥ ያለው ማህበረሰብ በተለይ በአካል ጉዳተኞች ዙሪያ በአካቶ ልማት ዙሪያ ምን እየሰራ እንደሆነ ማወቅ ፈልጌ መጥቻለሁ። እየተሰሩ ያሉ ነገሮች በተግባር ምን እንደሚመስሉ ያሉት ህግጋት ምን እንደሚመስሉ ያሉት ፖሊሲዎች ምን እንደሚመስሉ የግድ ደግሞ አካል ጉዳተኞች ላይ ብቻ ያተኮረ ሳይሆን ከዛም ወጣ ብሎ በህገ መንግስት ዙሪያ በሰብአዊ መብት ዙሪያ የተለያዩ ልምዶችን ለማግኘት አስቤን የመጣሁት ያንን በሚገባ አግኝቻለሁ ብያ አስባለሁ። ከዛ በተጨማሪ ደግሞ ብዙ አፍሪካውያን አሉ አብረን የመጡ ከአፍሪካውያን ጋር የመገናኘት እንደዚህ አይነት እድል የፈጠረ ምንም አይነት ፕሮግራም አላውቅም እኔ እስካሁን ድረስ። ስለዚህ ከብዙ አፍሪካውያን ጋር የመገናኘትና የምንሰራውን ስራ የመነጋገር እነሱ ሀገር እየተሰራ ያለው ምን እንደሆነ፣ እኛ ምን እየሰራ እንዳለን፣ ምን ክፍተቶች እንዳሉ ለማወቅ በጣም ትልቅ እድል ነው የፈጠረልን። ስድስት ሳምንታት አንድ ላይ ሆኖ ይህን ልምድ መለዋወጥ ቀላል አይደለም። ስለዚህ አፍሪካን በአንድ ክፍል ውስጥ እንደ ማግኘት ነው የሚቆጠረው። የፕሬዚዳንት ባራክ ኦባማ ንግግርና ውይይት ተስፋ ሰጪ ነበር። ፕሮግራሙስ ለውጥ ያመጣል ብለህ ታስባለህ? በቀጣይ እንዲያብራራልኝ የጠየቁት ነበር። ሁሌም የፕሬዚደንት ባራክ ኦባማ ንግግር ተስፋ ሰጪ ነው። ሁልጊዜም በተስፋ የታጨቀ ነው። ከዛ ውስጥ የተወሰነው ይተገበራል፣ የተወሰነው ላይተገበር ይችላል። ዛሬ ከተናገሩት ውስጥ በጣም ውስጤ ከቀረው ውስጥ አንዱ ልክ አሁን ለእኛ ለአፍሪካውያን ወጣቶች በአሜሪካ መተን ልምድ እንድንለዋወጥ እንደተደረገ ሁሉ አሜሪካውያን ወጣቶችም ወደ አፍሪካ ተጉዘው ተመሳሳይ አይነት ልምድ እንዲያገኙ የሚያደርግ ፕሮግራም ከሚቀጥለው አመት ጀምሮ ይፋ ይደረጋል ብለውናል። ይሄ በጣም ትልቅ ነገር ነው። አፍሪካ መቀበል ብቻ ሳይሆን መስጠትም እንደምትችል የሚያሳይ ነው ማለት ነው። ስለዚህ አንዱ ይሄ ነው። ከዛ በተረፈ በጣም የነካኝ ውስጤን የነካኝ ከኔ ጋር ላለፉት ስድስት ሳምንታት አብራ ተመድባ ስትማር ስልጠና ስትወስድ የነበረች ናይጄሪያዊት አካል ጉዳተኛ ግሬስ ጄሪ የምትባል ነበረች። እሷ በሙዚቃ የአካል ጉዳተኞችን መብት ለማስከበር ድምጻችንን ከፍ ለማድረግ የምትሰራ ነው በአፍሪካ ደረጃ በሀገሯም በናይጄሪያ እሷ ናት መድረክ ላይ ወጥታ ፕሬዚዳንት ባራክ ኦባማ የተቀበለችው ዛሬ ያ በጣም በጣም ትልቅ ትርጉም አለው ለእኛ ለአካል ጉዳተኞች ብዙ ስንሰራ ስንደክም ለነበረው ከዚህ በኋላም ብዙ መስራት ለሚጠበቅብን በጣም ትልቅ ነገር ነው አንድ አካል ጉዳተኛ ይህንን የሚያህል ትልቅ ፕሮግራም መድረክ ላይ ወጥታ ፕሬዚዳንቱን ስትጋብዝ፣ ፕሮግራሟንም ስታቀርብ፣ ንግግሯንም ስታቀርብ ይሄ በጣም በጣም ትልቅ ትርጉም የሚሰጠው ነው እና ከልጅቷ ጋር በጣም የቀረበ ግንኙነት አለን። ቅድም እንዳልኩት ነው ከአፍሪካውያን ወጣቶች ጋር ልምድ ስንለዋወጥ ነበር ብያለሁ አይደለም? አሁን ከግሬስ ጋር በጣም ጥብቅ ግንኙነት አዳብረናል ባለፉት ስድስት ሳምንታት። ስለዚህ ከዚህ በኋላ አብረን የምንሰራቸው ነገሮች ይኖራሉ ማለት ነው። ወደር ድም የግድ መስራት አለብን፣ ምክንያቱም የእኛ ጉዳይ አይደለም። ይሄ የኔና የግሬስ ጉዳይ አይደለም። ይሄ ይህ ጉዳይ የ15 ፐርሰንት ከጠቅላላው የአፍሪካ ህዝብ 15 ፐርሰንቱ አካል ጉዳተኛ ነው። ይህ ትልቅ ቁጥር ነው። ስለዚህ የነሱ ጉዳይ ነው የእኛ ጉዳይ ብቻ አለ እዚህ ያለውን የአካል ጉዳተኞች ሁኔታና አገር ቤት ያለውን ማነጻጸር አግባብ አይመስለኝም። ልክ አይሆንም። ምክንያቱም በአንድ ሚዛን ላይ የሚቀመጡ አይደሉም። በፍጹም እኔ አገር ቤት ያለውን በአካል ጉዳተኞች ዙሪያ እየተሰራውን ያለው ስራ በተለይ ደግሞ በህግጋትና በፖሊሲዎች ዙሪያ ከጎረቤት ሀገሮች ጋር እንኳን ሳነጻጽረው እነ ዩጋንዳ እየሰሩት ካለ ስራ ጋር እነ ኬንያ እየሰሩት ያለው ስራ ጋር ታንዜኒያ እየተሰራው ካለው ስራ ጋር ሳነጻጽረው በጣም ያንሳል እኛ ሀገር እየተሰራ ያለው ስራ። ስለዚህ እዚህ ካለው ከአሜሪካ ካለው ሁኔታ ጋር ማነጻጸሩ ብዙ እንትን አይልም። በጣም ብዙ ልዩነት አለን፣ ሰፊ ልዩነት አለን። ሕግ አላቸው፣ ሕግ ይከበራል፣ የሕግ የበላይነት አለ። ስለዚህ በሕግ የተቀመጠ የአካል ጉዳተኞች መብት አለ እያንዳንዱ ተቋም ለአካል ጉዳተኞች አመች መሆን አለበት። እያንዳንዱ አገልግሎት ለአካል ጉዳተኞች አመች መሆን አለበት። አንድ አካል ጉዳተኛ ዊልቸር እየተጠቀመ ሄዶ ወይም ደግሞ አንድ ማየት የተሳ ነው ወይም አንድ መስማት የተሳ ነው አካል ጉዳተኛ አንድ ቦታ ሄዶ አገልግሎት ሳይገለገል የሚመለስበት አንዳች ምክንያት የለም። ካለ ደግሞ ያንን ተቋም ያስጠይቀዋል። የዚህ አይነት በህግ የበላይነት ላይ የተመሰረተ ከዛ ጋር ደግሞ ተያይዞ ህጉ የሚከበርበት ሁኔታ ነው ያለው። እዚህ እኛ ሀገር ሲጀመር በህግ ደረጃ ራሱ ብዙ ነገር ይቀረናል። እንደ አንድ የአካል ጉዳተኝነት መብት ተከራካሪ፣ እንደ አንድ ኢትዮጵያዊ ዜጋ ኢትዮጵያ ውስጥ ሌሎች የሰብአዊ መብቶች ተከብረው የአካል ጉዳተኝነት መብት ብቻ አልተከበረም የሚል አመለካከት አለ። ስለ ሌሎች የሰብአዊ መብቶች መከበርስ ምን የምትለው አለህ? የመጨረሻ ጥያቄ ነበር የሰራው ያለሁትና የኔ ሙያ መቶ በመቶ የተገናኘው ከአካል ጉዳተኞች ጋር ነው። አካል ጉዳተኞች ደግሞ ሲባል ያው የሰብአዊ መብት ጥያቄ ነው። ከዛ አንጻር ቅድም እንዳልኩት ነው፣ ብዙ ክፍተቶች አሉ። ስለዚህ የአካል ጉዳተኞች መብት እየተከበረ አይደለም ማለት የሰብአዊ መብት ግድፈት አለ ማለት ነው፣ ይነስ የሚብዛም። ስለዚህ በዛ በዛ ደረጃ ነው የማየው። ሙሉ በሙሉ ስለ ሌሎች የሰብአዊ መብት ጉዳዮች ጠለቅ ብዬ ለመናገር አንደኛ ልምዱ የለኝም። አካዳሚክ ብቃቱም አለኝ ብዬ አላስብም። ነገር ግን አካል ሁለተኞችን በሚመለከት ግን ብዙ ሊሰሩ የሚገባቸው ጉዳዮች አሉ። እስካሁን ባለው ሁኔታ ደግሞ ያለው ክፍተት ብዙ ነው። ነገር ግን ተስፋ ሰጪ ሁኔታዎችም አሉ። ቅድም እንደጠቀስኩት ሁሉ ነገር ጨለማ አይደለም፣ የሚታዩ ብርሃኖች አሉ ብዬ በዚህ ባለፈው ደስ ይለኛል ይሄንን እንግዳችንን እናመሰግናለን። ወደ ሌላው ርዕስ እንለፍ። በዚህ የማንዴላ ዋሽንግተን አፍሪካውያን ወጣቶች ጉባኤ ላይ ከተሳተፉት መካከል የአእምሮ ጤናና የማህበራዊ ኑሮ ስራዎች ባለሙያ የሆነችውን ወጣት ቆንጅታዬ አነጋግራለች። በዚህ መርሃ ግብር መሳተፌ ለወደፊት ለማቀዳቸው ስራዎች ከሌሎች ማለት ነው መሰል ባለሙያ ወጣቶች ጋር ትስስር ለመፍጠርም በጣም ያግዘኛል ብላለች። ራሷን በማስተዋወቅ ነው የምትጀምረው። እሺ፣ ስሜ ማጂ ኃይለማርያም ይባላል የመጣውት ከኢትዮጵያ ነው። የ2015 የማንዴላ ዋሽንግተን ፌሎውሺፕ ፕሮግራም በፐብሊክ ማኔጅመንት ዘርፍ በሀዋርድ ዩኒቨርሲቲ ውስጥ ለስድስት ሳምንት ስሰለጥን ቆይቻለሁኝ። ኢትዮጵያ ሀዋሳ ዩኒቨርሲቲ ውስጥ ሌክቸረር ነኝ። አዲስ አበባ ዩኒቨርሲቲ ውስጥ በአእምሮ ጤና ኤፒዲሚዮሎጂ ፒኤችዲዬን የሰራው ነው። በኢትዮጵያ ሶሲዮሎጂ፣ ሶሻል ወርክና አንትሮፖሎጂስቶች ማህበር ውስጥ ደግሞ የጠቅላላ ጉባኤው ምክትል ፕሬዚዳንት ነኝ እና ሌሎችም ምሰራቸው አንዳንድ ስራዎች አሉ። የአእምሮ ጤና ባለሙያ ነሽ። የመጣሽበት የማንዴላ ዋሽንግተን ፌሎሺፕ ፕሮግራም ላንቺ ሙያ በምን ረገድ ይጠቅምሻል? ፐብሊክ ማኔጅመንት ወይም የህዝብ አስተዳደር ማይገባበት ቦታ የለም። የአእምሮ ጤና አገልግሎትን ብናይ ይህንን አገልግሎት ከማቀድ ጀምሮ፣ ከማስፈጸም ጀምሮ፣ ያንን ደግሞ ከመገምገም እስከዛ ድረስ ይሄ ፐብሊክ ማኔጅመንት ስኪል ያስፈልጋል። አንድ ሰው ይሄንን በተለይ ደግሞ እኔ ከመጣሁበት ከኢትዮጵያ ብዙም አገልግሎትም በሌለበት ሁኔታ ውስጥ ይህንን አጀንዳ ይዞ ወደፊት ለመግፋት የሚያስፈልግ ስኪል ነው ብዬ አስባለሁ። ፐብሊክ ማኔጅመንትና ለወደፊትም እዚህ አካባቢ በተለይ ከአድቮኬሲ አንጻር ድምጻቸው ብዙ የአይምሮ መምተኞች ያው ፐብሊክ ሊም አናያቸውም፣ ድምጻቸውን ብዙ አይሰማም። የእነሱን ድምጽ ከማሰማት አንጻር ለእነሱ ድምጽ ከመሆን አንጻር መስራት ለማስበው ስራ በተወሰነ መልኩ ኤክስፖሸር ሰጥቶኛል ብዬ አስባለሁ። በሀዋርድ ዩኒቨርሲቲ ያገኘሽውን ስልጠና እንዲሁም በቆይታሽ ሌሎች የሰበሰብሻቸውን ተሞክሮዎች እስቲ ዘርዘር አድርገሽ ግለጭ። ሀዋርድ ዩኒቨርሲቲ ውስጥ ስድስት ሳምንትን ያሳለፍኩት፣ በዛ ጊዜ ውስጥ በተለያዩ የፐብሊክ ማኔጅመንት ዘርፎች ስልጠና ወስደናል። ለምሳሌ ስለ ሰርቫንት ሊደርሽፕ ሰልጥነናል። ስለ ፐብሊክ ፕራይቬት ፓርትነርሽፕ ሰልጥነናል። ቴክኖሎጂን ከማኔጅመንት አንጻር እንዴት መጠቀም እንደምንችል ሰልጥነናል። የኤቲክስ የስነ ምግባር ጉዳይ፣ የህዝብ አስተዳደር በሰፊው ብዙ ነገሮችን ሸፍነናል። በተለይ ከኮሚዩኒቲ ኢንጌጅመንት አንጻር ወጥተን ቮለንቲር ስራዎችን የሰራንባቸው አጋጣሚዎች ነበሩ። በራሳቸው ተደራጅተው ደግሞ ኮሚቴ ስራ የሚሰሩ ተቋማትን ሄደን ጎብኝተናል። ከነሱም ያያስተዋል ነው ልምድ ለእኔ በተለይ ደግሞ እኔ ለምሰራበት ዘርፍ በምን መልኩ ላደርገው እችላለሁ ብዬ እንዳስብ አድርጎኛል። ተቋም ውስጥ ከነበረው ፕሮግራም በተጨማሪ ግን አብዛኛው ያገኘሁት ግሩፕ ከእኔ ጋር ተቀራራቢ ሁላችንም ከ25 እስከ 35 እድሜ ክልል ውስጥ የነበሩ ወጣቶች ነን በየሀገራቸው የሚሰሩት እንደ እኔ አይነት ት ማለትም ሁሉም የጀመሯቸው ነገሮች እኔም የጀመርኳቸውና ና ለወደፊት ቢሄዱልኝ ባስኬድ ብዬ ማስባቸውን ነገሮች በተለያየ ዘርፍ የጀመሩ ሰዎች ናቸው። ና በተለይ ከነሱ ጋር የተፈጠረው ግንኙነት እኔ አሁን አፍሪካ ውስጥ ከሀያ በላይ ቦታዎች ውስጥ ብሄድ የሚቀበለኝ ሰው እንዳለ እርግጠኛ ነኝ። ምክንያቱም ይሄኛው ፕሮግራም እርስ በርስ ማስተሳሰርም ሌላኛው የፕሮግራሙ ዓላማ ነው። ስለዚህ በየሀገራችን የመሪነት ስራዎችን ስንሰራ ሌሎች ደግሞ በየሀገራቸው የሚሰሩ ሰዎችን ስናገኝ ስለ አፍሪካ ትልቅ እይታ ይኖረናል፣ ትስስር እንፈጥራለን። አሁን እኔ የማስባቸው የፕሮጀክት ሀሳቦች ከኬንያ ከመጡ ጓደኞች ጋር፣ ከታንዛኒያ ከመጡ ጓደኞች ጋር፣ ከጅቡቲ ከሶማሊያ ከመጡት ሰዎች ጋር እንዳወራ ምን እንደማስብ እንዴት ልሄድ እንደምችል ተመካክረናል እርስ በርስ አንዳንዶች። ሌሎች ጓደኞቻችን ደግሞ ግራንት አግኝተው ኦሬዲ ፕሮጀክት ለመጀመር እየተንቀሳቀሱ ያሉ ልጆች አሉ እና ያገኘነው ልምድ ክፍል ውስጥ የተማርነው ብቻ ሳይሆን እርስ በእርስም ትስስር ፈጥሯል። ከዛ በተጨማሪ ደግሞ ከኛ ሰፋ ያለ ልምድ ያላቸውና በእድሜም የሚበልጡን ትልልቅ ሰዎችን አግኝተናል። ለምሳሌ ኮንግረስ ሁማን ኬረን ባስ፣ ዲሲ የከንቲባው ጽሕፈት ቤት የአፍሪካውያን ጉዳይ አማካሪ የሆኑ ሰዎችን የዳያስፖራውን አጠቃላይ በሚመለከት በተለይ ከዲያስፖራ ሴቶች ማህበር ጋር ግንኙነት ነበረን። በምን መልኩ ለወደፊት እንዴት ተባብረን እንሰራለን ብለን ከነሱም ጋር የተነጋገርንባቸው አጋጣሚዎች ነበሩና ለእኔ ይሄኛው እድል ምናልባትም አገሬ ሆነው በሆነ ጊዜ እኔ ኢትዮጵያ ሆኜ ከስንት አንድ የሚመጡ አንዳንድ ሰዎችን በሙሉ አንድ ክፍል ውስጥ ያመጣልኝ አጋጣሚ አንድ ላይ ለማግኘት እድል ፈጥሮልሻል። ማጂ የአእምሮ ጤና ይዞታ ምን ይመስላል? በኢትዮጵያ የቆንጂት ጥያቄ በመጪው እሁድ በመስታወት ፕሮግራም መልስ ይዞ ይመጣል። አሁን ለማጠቃለያው ዜና። ወደ አዲሱ የተባበሩት መንግስታት ድርጅት ዋና ጻፊ ባንኪሙን ቡሩንዲ ውስጥ በአንድ የመብት ተሟጋች ላይ ግድያ መፈጸሙን አውግዘው ሁኔታውም በአስቸኳይ እንዲጣራ ጥሪ አቅርበዋል። ቢሮው በሰብአዊ መብቶች ተሟጋች ፒየር ክላቨር ቦሚ ላይ የተካሄደውን ግድያ እንዲያጣራም የድርጅቱ የመብት ጽሕፈት ቤት ጠይቋል። ካሜሩን ከናይጄሪያ ጋር የሚያዋስናትን ረጅም የወንዝ ድንበር ዘጋች። የቦኮ ሃራምን ሽብር ለማቆም በሚል በወሰደችው በዚህ እርምጃዋ ከምሽት እስከ ንጋት ድረስም ማንኛውንም የጉዞ እንቅስቃሴ ከልክላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንና የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በብዙ ጉዳዮች ለመዋየት ዛሬ ዋይት ሀውስ እንደሚገናኙ ተገልጧል። በግዙፉ የትራንስ ፓሲፊክ ፓርትነርሺፕ ማለት የመላው ፓሲፊክ አገሮች አጋርነት የንግድ ስምምነት ውስጥ የሚሳተፉት አስራ ሁለቱም አገሮች ወደ አንድ አጠቃላይ ስምምነት ላይ ለመድረስ ጥሩ ጅማሮ እያሳዩ ናቸው አሉ የውጭ ጉዳይ ምኒስትር ጆን ኬሪ። የየመኑን ፕሬዚዳንት አብዱን ራቡ ማንሱር ሃዲን የሚደግፉ ኃይሎች ሚስትር ሀዲ ባለፈው መጋቢት ወር ከሀገር እንዲኮበልሉ ባስገደዷቸው በሁጡ ሽምቅ ተዋጊዎች ይዞታ ስር የነበረ ወታደራዊ ጦር ሰፈር ዛሬ መልሰው ተቆጣጠሩ። ዜና አበቃ። የምሽቱ ዝግጅታችን አበቃ። በስቱዲዮ ፕሮግራሙን የመራልን ቴሌላይን ባክ ነው። ያስተናገድናችሁ ደግሞ እኔ አዲሱ አበበና እኔም ሰሎሞን አባተነን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። you man